ጦርነት ባነተባት ደቡብ ሱዳን ምግብ እየጠፋ ነው። ይህ ቀውስ እንዲሁ ከቀጠለ ደግሞ በሚሊዮኖች የሚቆጠሩ ደቡብ ሱዳናውያን እጅግ ለበረታ ረሃብ ሊጋለጡ እንደሚችሉ የተባበሩት መንግስታት ድርጅት የረድኤት ተቋማት እያስጠነቀቁ ናቸው። ሪፖርተራችን ሊሳሽ ላይን ከጄኔቭ ያጠናቀረችው ዘገባ አለ። ሶሎሞን አባቴ ያቀርበዋል። ደቡብ ሱዳን ነፃነቷን ያወጀች ጊዜ እንደምን አይነት አንጸባራቂ ተስፋ ነበር አብራ ያወጀችው። ወደ አራት ዓመት ከመንፈቅ ነው ያለፈው። ከዚያች የድልና የተስፋ ነጋሪት ዕለት ወዲህ ወዲያው ታዲያ ደቡብ ሱዳን በርስ በርስ ጦርነቷ ውስጥ ተዘፈቀችና እነሆ ላለፉት ሁለት ዓመታት ተመልሳ መውጣት አቅቷት እየዳክረችበት ትገኛለች። አንዴ ጋል ስትል፣ አንዴም ቀዝቀዝ ስትል ለሩቁም ለጎረቤቶቿም ገላጋዮች ያስቸገረች መጨበጫ ያጣች እስክትመስል ሰባት መቶ ሐምሳ ሺህ የሚሆኑ ዜጎቿ እሳቱንና መከራውን እየሸሹ በየጎረቤት ሀገሩ ተጠልለዋል። መሄጃ ያጡት ሌሎች አንድ ሚሊዮን ተኩል ዜጎቿ ደግሞ ከየወትሮ መኖሪያ ቀያቸው እየተፈናቀሉ እሳት ከሚነድበት ፈቀቅ ማለትን መርጠዋል። እጣፈንታቸው ከነበሩበት የተሻለ ስለ መሆኑ እርግጠኛ ባይሆኑም ከጥይቱና ከጸቡ ሕፃናትን አረጋውያንና ሴቶችን ለጊዜውም ቢሆን ዘወር ማድረግ ሳይሻል አይቀርምና የተባበሩት መንግስታት ድርጅት ይህንን የደቡብ ሱዳናውያን መከራና እንግልት በቅርብ እያነፈነፈ ነው። ከአጠቃላይ ሕዝቧ ሩብ የሚሆነው ወደ ሦስት ሚሊየን የሚጠጋ ቁጥር ያለው ደቡብ ሱዳናዊ ዛሬ እየተራበ ነው። ዛሬ የሚላስ የሚቀመስ ብጤ ነገር የሰነቀ አንዳች እጅ እንዲደርስለት ይሻል። የጦርነቱ መረማመጃና አውድማ ሆና በቆየችው ዩኒቲ ጠቅላይ ግዛት ውስጥ አርባ ሺህ ሰው ሊደረስባቸው በማይችል አካባቢዎችና ሁኔታ ውስጥ ይገኛል። ከከፋውም ደግሞ የከፋው አደጋ በእነርሱ ላይ እያንዣበበ ነው፣ ይላል የተባበሩት መንግስታት ድርጅት። በተለይ የሕፃናት ነገር እጅግ በጣም የሚያሳስብና የሚያስጨንቅም እንደሆነ በተባበሩት መንግስታት ድርጅት የዓለም የምግብ መርሃ ግብር ደብሊውኤፍፒ ቃል አቀባይ ቤቲና ሊሼር ለቪኦኤ ተናግረዋል። ከተወለዱባት ዕለት አንስቶ በተከታታይ ባሉት አንድ ሺህ ቀናት ውስጥ ሦስት ዓመት ዕድሜያቸውን እስኪደፍኑ ማለት ነው። በተከታታይና በበቂ ሁኔታ ምግብ የማያገኙ ሕፃናት ከዚያ በኋላ የሚያጋጥማቸው መዘዝ ክፉ ነው። በሕይወት ከተረፉ ሙሉ ሕይወታቸውን አብሯቸው ለሚኖሩ ብርቱ ጉዳቶችና ጉድለቶች እንደሚጋለጡም ሊዩሼር አመልክተዋል። ጉዳቶቹ ደግሞ የአካልም የአእምሮም ነው የሚሆኑት። It's important that our aid reaches those people before it is too late. በጥቂት ዓሣና ውሃና ረግረግ ላይ በሚበቅሉ አበቦች ነው። አሁን ደግሞ በጋው የበረታ የሚሄድበት ጊዜ በመሆኑ ውሃው ይደርቅና እነዚያው አበቦችና ዓሣም ይጠፋሉ። አሁን ደቡብ ሱዳናውያኑ ተቀናቃኝ ወገኖች ሕዝባቸው ከማለቁ በፊት ሊደርሱለት የሚችሉበት አንድ መንገድ አላቸው። የደረሳችሁበትን የሰላም ስምምነት ፈጥናችሁ ተግባራዊ አድርጉ ሲሉ ከዓለም የምግብ ፕሮግራም ጋር ጥሪያቸውን ያስተባበሩት የምግብና የግብርና ድርጅት ኤፍኤኦና የሕፃናት መርጃው ድርጅት ዩኒሴፍ እየጎተጎቱም እየተማጸኑም ነው። ወደ ግጭት አካባቢዎችና በምግብ እጥረቱ በብርቱ ወደ ተጎዱት ቀበሌዎች ያለ አንዳች ገደብና መደነቃቀፍ መድረስ እንዲችሉ እንዲደረግላቸው ነው እየጠየቁ ያሉት። አሁን ዝናብ በሌለበት ጊዜ ምግቡን እያስጠጉ ማከማቸት በዝናቡ ወቅት በጎርፍና በጭቃም ምክንያት ሊደረስባቸው ለማይችሉ አካባቢዎች ፈጥኖ ለማቀበል ይረዳል እያሉ ነው ግብረ ሰናዩ ድርጅቶች።